እናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ አብራችሁን ስለምታመሹ በእጅጉ እናመሰግናለን። ዛሬ ይዘንላችሁ ከመጣናቸው ዝግጅቶቻችን መካከል በአመቱ ስድስት ሰባት ወር ጊዜ እዛ ቦታ ላይ ትልልቅ ጀርባዎች ያስፈልጋሉ ማለት ነው። ይህን ነገር ለማስፈልገች ይሄ በተደጋጋሚ ችግሩ እየተደጋገመ ሲሄድ የኢትዮጵያ መብራት ታይ በዚህ ዲዛይን ስፔሻል ጀርባዎችን ማሰራት ፈለገ። ጀምሮ የተለያዩ ነገሮችን በጋራ ሰርተን ጀልባ በመስራት ችለዋል። አቶ ሙላት ባሳዝነውን ነው የሰማናቸው። ሀይቆችን ከተለያዩ አዋኪ ነገሮች የሚያጸዳ ልዩ ጀልባ የሰራ ድርጅት መስራች ናቸው። ቆየት ደግሞ ብለን ሀሳባቸውን እናዳምጣለን። እኔና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት አባ ሙስ እዩ እመራለሁ ኤልያስ አስማሪ ደግሞ የድምፅና የምስል ምህንድስናውን ይቀውናል። አብራችሁን ቆዩ አሁን ወደ መጀመሪያው ዝግጅታችን እንሻገራለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ ስርጭት ነው። ወደ መጀመሪያው ዝግጅታችን ስንሻገር በጣና ሐይቅ ላይ ከደሴቶች ተቆርሶ በመውጣት የሚንሳፈፍን መሬት መቆራረጥ የሚችል ዘመናዊ ጀልባ በባህር ዳር ከተማ ተሰርቷል። ጀልባው የሰመጡ ጀልባዎችን ማውጣት የሚችል ነውም ተብሏል። በኢትዮጵያ ኤሌክትሪክ ኃይል ትዕዛዝ የተሰረፈ የጀልባ አገልግሎቱና ስሪቱ የተለየ መሆኑን የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊ የሆኑት አቶ ሙላት ባሳዝነው ለአሜሪካ ድምፅ ተናግረዋል። ስለተሰራው ጀልባ ልዩ አገልግሎትና ስላለው ፋይዳ አስቴር ምስጋናው አነጋግራቸዋለች። በመቀጠል ይቀርባል። ቅሬታቸው የአሜሪካ የሆኑ 600 የፈረስ ጉልበት ያላቸው ሁለት ሞተሮች የተገጠሙለት 50 ኪሎዋት ጄኔሬተር ያለው ርዝመቱ 15 ሜትር ስፋቱ ደግሞ 6 ሜትር ነው ተብሏል። ይህ ጀልባ ከሌሎች ጀልባዎች የሚለየው በዋናነት የሚሰጠው አገልግሎት ነው ይላሉ አቶ ሙላት ባሳዝ ነው። ጣና ላይ መሬት በባህሪው እየተንቆረሰ እየተንሸራተተ የሚሄድበት ሁኔታ አለ። በሀገር ሰላም ከብቶች ላይ ወጥተው ሳር እየለቀሙ መሬቱ አሚን 30 ሺ ካሬ 40 ሺ ካሬ መሬት ተቆርጦ ወደ ኃይል ማመንጫው የኢንቴክ ፋብሪክ የውሃ መስገቢያ ወይም ኢንቴኩ ላይ ሊገባ አረሙን የሆነ ሰርጥ ውስጥ ያስገባሉ። እየቆራረጠ ወደ መሬት የማስወገድ ስራ ነው። የኢትዮጵያ ኤሌክትሪክ ኃይል በሚያስተዳድረው የጣና በለስ ኃይል ማመንጫ ፕሮጀክት ላይ በአመት እስከ ስድስትና ሰባት ጊዜ መሬቱ ተገምሶ በመምጣት ኃይል የማመንጨት ስራውን አስተጓጉሏል። በዚህም የኃይል መቆራረጥ በተደጋጋሚ እንዲፈጠር አድርጓል። ይህንን ችግር ለመቅረፍ የኢትዮጵያ ኤሌክትሪክ ኃይል በልዩ ትዕዛዝ ከሙላት ኢንጂነሪንግ ኢንዱስትሪያል ኃላፊነቱ ከተወሰነ የግል ማህበር ጋር በመተባበር ጀልባው በልዩ ዲዛይን እንዲሰራ ተስማምተው ይፈራረማሉ። በአመቱ ስድስት ሰባት ወር ጊዜ እዛ ቦታ ላይ ትልልቅ ጀልባዎች ያስፈልጋሉ ማለት ነው። ይህን ነገር ለማስወገድ ይሄ በተደጋጋሚ ችግሩ የተደጋገመ ሲሄድ የኢትዮጵያ መብራት ኃይል በዚህ ዲዛይን ስፔሻል ጀልባዎችን ማሰራት ፈለገን ከዲዛይን ጀምሮ የተለያዩ ነገሮችን በጋራ መንሰርተን ይህንን ጀልባ ለመስራት ችሏል። ሃይድሮሊክ ዲቫይሶች ተገጥመውለታል። እነዚህ ሃይድሮሊክ አታችመንቶች፣ ዲቫይሶች የሚሰሩት ምንድን ነው? አረሙን የሆነ ሰርጥ ውስጥ ያስገባሉ እየቆራረጠ ወደ መሬት የማስወገድ ስራ ነው እና በአጠቃላይ ይመስለኛል ከአሁን በፊት ጣና ላይ የተለያዩ ጀልባዎች ገቡ ሲባሉ ነው የምንሰማው። መውጫ የለም። ሰው መብራት ኃይል ከሚሰራው ስራ ባሻገር የማህበረሰብ አቀፍ ግዴታውን እየተወጣ ነው ብዬ አስባለሁ። ምክንያቱም ጣና ላይ በተለያየ ምክንያት ባህር ውስጥ የሚሰምጡ ጀልባዎች ማውጫ ክሬን ተገጥሞለታል። ይሄ አንድ ሌላ ፊቸር ነው ፣ ሶስተኛ ፊቸር ነው። ሶስተኛው ደግሞ ጀልባዎች ትልልቅ ጀልባዎች ሞተራቸው ፌል ሲያደርገው የተለያየ ችግር ጥገና ሲፈልጉ ከባህር ዳርም ሆነ የተለያየ ቦታ ወደ ጎርጎራ ሂደው ጎርጎራ ላይ ነው ወርክሾፕ ውስጥ ገብተው የሚሰሩ። ይሄ ክሬን አለው ኢንጂኑን ብቻ አውጥቶ ሰርቪስ አድርጎ መልሶ የመግጠም ነገር የግድ ጀልባዎቹ ከሆነ ቦታ ወደ ጎርጎራ እየተጎተቱ መሄድ አይኖርባቸው ማለት ነው። አራተኛው በሙሉ ካሁን በፊት የነበሩ ጀልባዎች ወለላቸው አንድ ክፍል ነው። ስለዚህ ከፊት ለፊት የሄዱ በአጋጣሚ ድንጋይ ወይም የተለያየ አለት ቢመታቸው እዛ ላይ የተቀደደ ማለት ውሃ ሙሉ በሙሉ ባህሩ ጀልባው ላይ ይገባል፣ ይሰምጣል። የአብዛኞቹ ጀልባዎች የመስመት ምክንያት ይሄ ነው። ይሄ ጀልባ አንድ ልዩ ነገሩ ደግሞ ምንድን ነው? አስራ ሁለት ክፍል የተለያየ ክፍል ያለው የተለያየ አስራ ሁለት ክፍሎች አሉ። እነዚህ ክፍሎች ውስጥ ከፊት ለፊት ጀልባው ለድንጋይ ተጋላጭ በሚሆንበት ሰዓት አንድ ወይም ሁለት ክፍሎች ቢጎዱ ወደ ሌላ ክፍል አይገባም። ስለዚህ ጀልባው የሚፈልገው ቦታ ላይ በተፈለገው ሰዓት የመድረስ እንትን አለ ማለት ነው። ለአደጋ አይጋለጥም እና ስድስተኛው ምንድነው? ፕሮፔለሩ ከቦዲው ውስጥ ሆኖ እንዲሰራ ነው ያደረግ ነው። በሙሉ ከአሁን በፊት የገቡ ጀልባዎች ፕሮፔለራቸው ከቦዲ በታች ስለሆነ በሜልባን ነው የነዱ። በሚነዱበት ሰዓት ፕሮፔለሩ ለድንጋይ ወይም ለአለት ተጋላጭ ነው እና ፕሮፔለሩ ተመታ ማለት ደግሞ አንድ ጀልባ ያው ከአገልግሎት ውጭ ላይ ክንፉን የተመታ ማለት ነው። ይሄ ፕሮፔለር ግን በምንም አይነት ሁኔታ ለአደጋ የተጋለጠ ነው። ከዚህ አገልግሎት በተጨማሪ ጀልባው ዘመናዊ የመኝታ የምግብ ማብሰያና ሻወርና ሽንት ቤት ያሟላ እንደሆነም ተገልጿል። አቶ ሙላት እንደሚሉት እስካሁን ድረስ በድርጅታቸው የእቃ መጫኛና የማጓጓዣ ጀልባዎች እንደተሰሩ አስታውሰው በፈረስ ጉልበቱና በአገልግሎቱ ይህ ጀልባ የተለየና ዘመናዊ ነው ብለዋል። በአጠቃላይ ጀልባው ከሀገር ውስጥም ሆነ ከውጭ ሀገር ተሰርተው ከመጡ ጀልባዎች ልዩ የሚያደርገው ከፍተኛ የፈረስ ጉልበት የተገጠመለት መሆኑ፣ የሰጠሙ ጀልባዎችን ማውጣት መቻሉ፣ ሆኑ አስራ ሁለት ክፍሎች ስላሉት ራሱ አለመስጠም መቻሉ፣ መቅዘፊያው ለአለት ተጋላጭ አለመሆኑ የመሳሰሉት ናቸው። የኢትዮጵያ ኤሌክትሪክ ኃይል ከመደበኛ ስራው ባሻገር በአካባቢው ላይ አልፎ አልፎ እየተፈጠረ ያለውን የጀልባ የመስጠም አደጋ ለማስወገድ ጀልባው ዊንች እንዲገጠምለት በማድረጉ ማህበራዊ ኃላፊነቱን እየተወጣ ያለ ተቋም መሆኑን አድንቀዋል። የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነቱ የተወሰነ ለየግል ማህበር ባለቤትና ስራ አስኪያጅ አቶ ሙላት ባሳዝ ነው። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ሚኒስቴርና አመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ላለንበት የቴክኖሎጂ ዘመን ብቁና ተወዳዳሪ ተማሪዎችን ለማፍራት የሚያስችል የኮዲንግና ሮቦቲክ ስልጠና የወሰዱ የሁለተኛ ደረጃ ተማሪዎች የገንዘብ መቀበያ ኤቲኤም ማሽን እንዲሁም ዘመናዊ የፓርኪንግና የትራፊክ መብራት መቆጣጠሪያ ቴክኖሎጂዎችን በመስራት ከሰሞኑ ተመርቀዋል። ስልጠናውን የሰጠው ስቲም ሲነርጂ ተቋም ስራ አጥነትን ለመቀነስ ከዘመኑ ጋር የሚሄዱ የስራ ዘርፎችን ለመፍጠር የኮዲንግ ስልጠና በሁሉም ትምህርት ቤቶች እንዲሰጥ ለማድረግ እንቅስቃሴ እንደጀመረም ገልጾልናል። ስመኝሽ የቆየ ዝርዝር ጉዳዩን ትነግረናለች። ኮዲንግ ማለት የሰዎችን ሀሳብ የሚገልጹ ትዕዛዛትን ኮምፒውተር ሊረዳው በሚችለው ቋንቋ መጻፍ ማለት ሲሆን፣ ይህ ሂደት የሰዎችን የማሰብ የመፍጠርና ራስን የመግለጽ ችሎታ በእጅጉ ያሳድጋል። አዲስ አበባ በሚገኘው ልደታ ካቶሊክ ካቴድራል ትምህርት ቤት የ12ተኛ ክፍል ተማሪ የሆነው ሳሙኤል ወራሽ ወላጆቹ ከልጅነቱ ጀምሮ እንዲነካካ በፈቀዱለት ኮምፒውተር ምክንያት የቴክኖሎጂ ፍቅሩ እንዳደገ ይገልጻል። እኔ ያው እድለኛ ነበርኩ። ወላጆቼ ኮምፒውተር ምናምን ነገር ፕሮቫይድ አርገው ነበር። ስለዚህ ብዙ ኤክስፖዘር ነበረኝ። በዛ ምክንያት በጻነቴ ጀምሮ ስለ ቴክኖሎጂ በጣም አትራክትድ ነበርኩኝ እና ፋስኔት ያደርገኝ ነበረ እና በራሴም ኮዲንግ ጀምሬ እየሄድኩ ተምሬ ነበረ። ይህን እድል ደግሞ እንዴት አገኘሁት ሲባል እናቴ አንዷ ጓደኛ ደወሉለት እና ሮቦቲክስ እና ኮዲንግ ትሬኒንግ ልንጀምር ነው፣ ልጅሽ ይፈልጋሉ አያላት። እኔም ደግሞ ድሉን ማንም እንዳያበልጠኝ ስላልፈለግኩኝ ወዲያውኑ ሪጅስተር እንድናደርግ ጠየቋል። ሳሙኤል ስቲም ሲነርጂ ተቋም በኮዲንግ እና ሮቦቲንግ ፕሮግራም ለስድስት ወር አሰልጥኖ ካስመረቃቸው ጥቂት የሁለተኛ ደረጃ ተማሪዎች አንዱ ነው። ሳሙኤል ለመመረቂያው ከጓደኛው ናሆም ሰለሞን ጋር በመሆን የኤቲኤም ማሽን የሰሩ ሲሆን በአጭር ጊዜ የሰሩት ስራ በርካቶችን አስገርሟል። ሞስትሊ ሪፕላዩ በጣም ፖዚቲቭ ነበረ። አሁን አስተማሪያችን እና እዛ ስቴም ያሉት ስታፍ እንዳለ በጣም ፕሬዝ አድርገውናል። ወላጆቻችንም መጣው አይተወታል እና በጣም ተደንቀዋል። ለእነሱ ኤክስፕሌን አርገንላቸው ነበር ፕሮሰሱን እና በጣም ደስ ብላቸው ነበረ። የ አስራ ስምንት ዓመቱ ናሆም ም ልክ እንደ ሳሙኤል ለቴክኖሎጂ ቅርቦ ነው ያደገው። የካቴድራል ተማሪና ዘንድሮ 12ተኛ ክፍል ትምህርቱን የሚጀምረው ናሆም ለመጀመሪያ ጊዜ የኮዲንግ ስልጠና የወሰደው ገና የስምንተኛ ክፍል ተማሪ እያለ ነው። እኔም ከጻነት ጀምሮ ቲቪም ላይ በማየውም ቤተሰብ ምናምን ሲጠቀሙም በማየውም በጣም ትልቅ ኤክስፖዠር ነበረኝ፣ እና እሱ ኢንትረስት እንዲኖርብኝ አደረገ ማለት ነው ከዛ እኔ ፐርስናሊ በጣም እንደዚህ የሰዎች ምናምን አውቶባዮግራፊ ምናምን ነገር አነብ ነበር እና የሁሉም የነ ፌስቡክ እነ ማርክ ዙከርበርግም የተስራ የነ ኢሎን ማስክ ኦልሞስት እንዳለ ሁሉም አፕብሪንጊንጋቸው ነፃነታቸው ጀምሮ ኮዲንግ ምናምን ተምረው እንዴት አሁኑ ከዛ በኋላ ምን እንዳደረጉ ከዋበስ ሲወጡ የጀመሩት አፕስታርት ከዛ እንዴት እንደተሸጠላቸው እና ቢሊየነር እንደሆኑ ምናምን እንዳለ አይቼ ነበር እና እሱም ኢንትረስትን አሳደረብኝ ና ይህን ነገር እኮ መማር አለብኝ ጊዜ አባቴን ጠየቅኩት ና ንትን ፐርሰናል ትዊተር ቀጠለልኝ ና ፎር የሆን ያህል ማንት ጃቫ ኮረሮች ወስጠትኩኝ ማለት ነው። ወን ሀይ ዋስ ኢን ኤይት ግሬድ ወደፊት ኤሮስፔስ ማጥናት የሚመኘው ናሆም የኮዲንግ ትምህርት ከልጅነት መሰጠቱ ተማሪዎች የተሻለ እውቀት ይዘው እንዲያድጉና ወደፊት የበለጠ ስራ ፈጣሪ እንዲሆኑ ያስችላል ብሎ ያምናል። ጀመረ ለሳይንስ ሲነርጂ በጣም አክብሮት ማቅረብ እፈልጋለሁ ገራሚ የሆነ ኮርሶች ነበር የሰጡን እና ደግሞ ኤቭሪቲንግ ራሳችን እየተሳሳትን እነሱን እንዲያግዙን እየጠየቅን ገራሚ የሆነ ኤክስፒሪየንስ ነው ብዬ አስባለሁ። እና ደግሞ ለወጣቶች ደግሞ እንደውም እኔ ተሳስቻለሁ ብዬ የማስበው በጣም አተ ያንገር ኤጅ ነው መጀመሪያ ያለባቸው እንደዚህ አይነት ነገር በጣም ከልጅናታቸው ጀምሮ እንደዚህ አይነት ነገር ቤተሰቦቻቸውም አይፍሩ፣ እንደዚህ አይነት ኮርሶች ይሽገቡ ያስገባቸው። ከትምህርታቸውም ጋር በጣም ብዙ ጊዜ እኔ እንደውም አይጋጭም ብዬ ነው የማስበው ወደፊት የተሻለ ነገር ያገኝበታሉ። እያስባሉ ልጇ ከህፃንነቱ ጀምሮ ኮምፒውተር የመነካካት ፍቅር እንደነበረው የምታስታውሰው የሳሙኤል እናት ወይዘሮ የእሱነሽ ተሾመ ልጇ ተሰጠውን እንዲያዳብር እንዴት እንዳገዘችው ትገልጻለች። የኮምፒውተር ቤስ ነበረና እንዲነካካ እንፈቅድለት ነበረ። ማጥፋት ማብራት፣ ይሄንካ ይሄንካ የሚለውንም ጭምር በእድሜው የሚመጥኑት መጽሐፍትንም ጭምር በማቅረብ እንደ ቀልድ እንደ ጌም እያደረገ እንዲያያቸው እናደርግ ነበረ። ያው ከልጅነቱ ጀምሮ በእርግጥ ከዛም ከፍ እያለ ሲሄድ ክፍሎቹ፣ የትምህርት ክፍሉ እየጨመረ ሲሄድ አዋቂ መጻሕፍትንም ጭምር በራሱ ፍላጎት መጽሐፍት ግዙልኝ፣ እንደዚህ በማለት እነሱን ያነብ ነበር። በልጇ ውጤት እጅግ የተደሰተችው የእሱነሽ ሌሎች ወላጆችና ተቋማት ተማሪዎች በሳይንስ እና ቴክኖሎጂ ዘርፎች እንዲበረታቱ ማድረግ አለባቸው ትላለች። ኢትዮጵያ ውስጥ ብዙ ስቴም ሴንተርስ የሉንም እና ብዙ ስቴም ሴንተርስ በየሃይስኩሉም በየዩኒቨርሲቲዎችም ኖረው በዛ ዘርፍ ብዙ ሳይንቲስት ሊሆኑ የሚችሎች ልጆች ማውጣት ያስፈልጋል ና የእኔንም ልጅም ሆነ ሌሎች ጓደኞቹን ያሰቡት ቦታ እንዲደርሱ የወላጅ ድጋፍ በጣም ወሳኝ ነው ብያምናለሁ። ያው አንደኛው ፍላጎቱ ስለሆነ እድሎች ሲኖሩ እነኛን እድሎች እንዲጠቀሙ ማበረታታት የሚያስፈልጋቸውንም ድጋፍ ከሀሳብ ጀምሮ በቁስም ቢሆን አቅም በፈቀደ መጠን ልጆችን ማገዝ ያስፈልጋል። እኔም ያው እንዳንድ ወላጅ ልጅ የሚያስፈልገውን ሀሳብም ቢሆን በሀሳብ እየተወያየን የሚያስፈልገውን ድጋፍ ማድረግ አስባለሁ። ሕጻናት ከአንደኛ ደረጃ ትምህርት ቤት ጀምሮ ኮዲንግን እንዲማሩ በትምህርት ስርዓቷ ውስጥ እንዲካተት በማድረግ ኬንያ የመጀመሪያዋ አፍሪካዊት ሀገር ሆናለች። በኢትዮጵያም ተማሪዎች የኮዲንግና ሮቦቲክ ስልጠና እንዲያገኙ ለማድረግ ከሚንቀሳቀሱ የትምህርት ተቋማት አንዱ የሆነው ስቴም ሲነርጂ አሰልጥኖ ያስመረቃቸው እነዚህ ተማሪዎች ከኮዲንግ በተጨማሪ በርካታ ክህሎቶችንም ይዘው እንደሚመረቁ የተቋሙ የቦርድ አባል አቶ ፀጋይ ለገሰ ይገልጻሉ። ይሄ ስኪል ደግሞ ይሄ ስኪል በማንኛውም ፊልድ ተፈላጊ የሆነ በእርሻ፣ በሜዲሲን፣ በሄልዝኬር፣ በባንኪንግ፣ በፋርማሲ ውስጥ ሁሉ ተፈላጊ የሆነ ስኪል ነው። ምናልባት ይህንን ስኪል ልጆች ኮዲንግ እና ሮቦቲክስ በሚሰሩበት ጊዜ ሌላ አዲሽናል ስኪሎች እንዲማሩ እንፈልጋለን። በተለይ ፕሮብለም ሶልቪንግ ስኪልስ፣ የክሪኤቲቪቲ ስኪልስ ኪሪሲቲ ስኪልስ እንዲሁም ሎጂካል ቲንኪንጋቸውን እንዲያዳብሩ ይረዳል። በተረፈ ደግሞ ሌላው ስኪል የሚያዳብሩት የኮዲንግ ፕሮግራም ሲሰሩ በተለይ ቲም ወርክ፣ ኮላቦሬሽን እና ኮሚኒኬሽን የሚሉትን ስኪሎች በጋራ ስለሚሰሩ የሚሰሩት ፕሮጀክትን ሲሰሩ ችግሩን አብረው እና መፍትሄው በማፈላለግ ደረጃ ስለሚነጋገሩ የቲም ወርክ ስኪላቸውን የኮላቦሬሽን ስኪላቸውን የኮሚኒኬሽን ስኪላቸውን እየጨመሩ ይሄዳሉ ማለት ነው። እስቴም ሲነርጂ በመጀመሪያ ዙር ካስመረቃቸው ተማሪዎች ውስጥ ከኤቲኤም ማሽን በተጨማሪ የትራፊክ መብራት እና የፓርኪንግ ስርዓትን የሚቆጣጠሩ ቴክኖሎጂውን ሰርተዋል። ይህ አይነቱ ክህሎት ወደፊት ስራ በማጣት የሚቸገሩ ወጣቶችን ቁጥር ከመቀነስ ባሻገር አዳዲስ የስራ ዘርፎችን ለ መፍጠር እንደሚያስችል የሚገልጹት አቶ ጸጋዬ ተቋማቸው የኮዲንግ ትምህርትን በኢትዮጵያ የትምህርት ስርዓት ውስጥ ተካቶ ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲዎች ድረስ እንደ አንድ የትምህርት አይነት እንዲሰጥ ለማድረግ ጥረት መጀመሩን ይገልጻሉ። ይሄ ኮዲንግ ፕሮግራም ግን በአገሪቱ ውስጥ እንደ ማንኛውም ትምህርት በካሪኩለም ውስጥ እንዲጠቃለን እንፈልጋለን። በተለይ በፐብሊክ ስኩሉ ላይ ሁሉም ተማሪዎች ኤቭሪ ስቱደንት መስት ለርን ኮዲንግ። በኢትዮጵያም ደረጃ በትምህርት ዘርፍ የተሰማሩ የፖሊሲ ሜከሮች ይህንን ሀሳብ በመውሰድ ምናልባት ወደፊት ይህንን ትምህርት ለማንኛውም ለሁሉም ተማሪዎች እንዲማሩ ትምህርቱን አገኝተው እንዲሰለጥኑ የኛም ድጋፍ እዚህ ላይ እንዳለና ለዚህም አድቮኬት እንደምናደርግ እንዲገለጽልኝ ይፈልጋለሁ። ሳሙኤል እና ናሆም የሰሩት የኤቲኤም ማሽን ወደፊት ለሚያስቡት የሙያ ዘርፍ መነሻቸው ነው። ሳሙኤል ሶፍትዌር ኢንጂነሪንግ ተምሮ፣ ናሆም ደግሞ ኤሮስፔስ አጥንቶ ሀገራዊ ችግሮችን መቅረፍ የሚችሉ የፈጠራ ስራዎችን መስራት ህልማቸው ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስመኝሽን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። በመቀጠል ኤደን ገረመው አጫጭር የማህበራዊ መገናኛ ጉዳዮችን ታጋራናለች። የቅድመ ቅሪተ አካል ጥናት ተመራማሪ ሳይንቲስቶች ኢትዮጵያ ውስጥ የአንበሳ መጠን ያለው ኦተር የተሰኘ እንስሳ ቅሪተ አካል መለየታቸውን አስታውቀዋል። ኦተር የሚሰኙት እንስሳት በተለምዶ ከ3 እስከ 14 ኪሎግራም ክብደትና ከ87 ሴንቲሜትር እስከ 1 ሜትር ከ53 ሴንቲሜትር ወደ ጎን እርዝመት ያላቸው ሲሆኑ በውሃ ውስጥና በኩሬ አካባቢ የሚኖሩ ናቸው። ከዚህ በተጨማሪም እነዚህ እንስሳቶች ስጋና ቅጠል ተመጋቢ ናቸው። ይሁን እንጂ ኢትዮጵያ ውስጥ መገኘቱ የተገለጸው የሚጠፋው አዲሱ የኦተር አጥንት ዝርያው የጠፋው ኦተር 200 ኪሎ ግራም ድረስ የሚመዝንና እንደ ፈረስና ዝሆን የመሳሰሉ እንስሳትን አድሎ መብላት የሚችል እንደነበረ የኮሎምቢያ ክላይሜት ትምህርት ቤት ላሞንት ዶርዚ ምርምርና ጥናት ተመራማሪዎች አስታውቋል። ከዚህ ቀደም የተለያየ አይነት የኦተር ዝርያዎች በአፍሪካና በደቡብ አሜሪካ የተገኙ ሲሆን ይህንኛው ግን ለየት ያለ ግኝት መሆኑን ተገልጿል። በፖይተር ዩኒቨርሲቲ የተመራው ይህ ጥናት በደቡብ ምዕራብ ኢትዮጵያ ክፍል በኦሞ ወንዝ ሸለቆ ውስጥ የኦተሩ ቅሪተ አካል መገኘቱንም ጨምሮ ጠቅሷል። የኢትዮጵያውያን አዲስ ዓመት ስነስርዓት ጋር ተያይዞ በተለያዩ የዩናይትድ ስቴትስ ግዛት የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ለየት ያሉና በጋራ የሚገናኙባቸውን ዝግጅቶች በማዘጋጀት በዓሉን በዚህ ሳምንትና ባለፈው ሳምንት አክብረዋል። ከእነዚህ ዝግጅቶች መካከል አንዱ በሳን ሆዜ ከተማ ካሊፎርኒያ ግዛት በየዓመቱ የሚካሄደው የኢትዮጵያ የባንዲራ ቀን ነው። ዕለቱ ዘንድሮም ለ18ኛ ጊዜ ተከብሮ የዋለ ሲሆን እጅግ ብዙ ኢትዮጵያውያን ታድመውበታል። ይህ በአካባቢው በሚገኘው የኢትዮጵያ ማህበረሰብ እና በአጋሮቹ የሚዘጋጀው መርሃ ግብር ለየት ያለ ሲሆን ለኢትዮጵያ ባንዲራ በሳን ሆዜ ከተማ ከፍ ብሎ የተሰቀለው የመጀመሪያው ዓለም አቀፍ ባንዲራ መሆኑን ተገልጿል። ከዚህ በተጨማሪም በአግሞ 4 2014 ዓ ም በተከበረው በዚህ በዓል ላይ የከተማው ማዘጋጃ ቤትም ማምሻውን በአረንጓዴ ቢጫ፣ ቀይ ቀለማት ተውቦ አምሽቷል። ኢንስትራክተር አብርሃም መብራቱ የፊፋ የቴክኒክ ባለሙያ ሆነው ተሾሙ። በዚህም በፊፋ በዘርፉ የተመረጡት የመጀመሪያው ኢትዮጵያዊ ኢንስትራክተር ሆኗል። ለረዥም ጊዜ በየመን በካፍ ኤሊት ኢንስትራክተርነትና በባህር ዳር ከተማ እግር ኳስ ክለብ አሰልጣኝ በመሆን አገልግሎት የሰጡት ኢንስትራክተር አብርሃም የፊፋ የቴክኒክ ኤክስፐርት ሆነው መሾማቸው በዚህ ሳምንት ተገልጿል። ኢንስትራክተር አብርሃም በአፍሪካ ዋንጫና መሰል ውድድሮች በቴክኒክ ጥናት ቡድን አባልነትና አሰልጣኝነት በየመን እግር እድሜያቸው ከ21 አመት በታ ባላቸው የስራ ልምድ ለቦታው ተመራጭ እንዳደረጋቸውም ተገልጿል። ፊፋ ለቴክኒክ ባለሙያነት ያቀረባቸውን መመዘኛዎች በሙሉ በማለፍም የሁለት አመት ኮንትራት መቀበላቸውን የተገለጸው በፊፋ የቴክኒክ ባለሙያነትም የተለያዩ ስራዎችን የሚያከናውኑ ሲሆን ከነዚህ መካከልም የወጣቶችን እግር ኳስ፣ የታዳጊ እግር ኳስ ለቴክኒክ ዳይሬክተሮች እና ለአሰልጣኞች ስልጠና ማዘጋጀት፣ ለተለያዩ ሀገራት የስፖርት ልማት መርሃ ግብሮችን መቃኘትና አስፈላጊ ሰነዶችን ማዘጋጀት እንዲሁም ደግሞ መሳተፍ ከኃላፊነቶቻቸው መካከል ጥቂቶቹ እንደሆኑ ፊፋ አስታውቋል። በመጨረሻ የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ቤት የ25ኛ ዓመት የምስረታ በዓሉን መስከረም 3 2015 ዓ ም በተለያዩ ዝግጅቶች አከበረ። በዕለቱም የትምህርት የ25 ዓመታት ጉዞ የሚዘክር አውደርእይ ለእይታ በቅቷል። የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነተግባቦት ትምህርት ቤት በመንግስት በግልና በማህበራዊ ሚዲያ ላይ የተሰማሩ ባለሙያዎችን በማፍራት ለዘርፉ ማደግ የበኩሉን ሚና እየተወጣ የሚገኝ ተቋም ሲሆን እጅግ ብዙ ባለሙያዎቹ ትምህርት ቤት ውስጥ አልፈዋል። ጋቢና ቪኦኤ ይቀጥላል። አብራችሁን ስለሆናችሁ በጣም እናመሰግናለን። በመቀጠል ደረጀ ደስታ የኬት ባርትሌትን ዘገባ ያቀርብልናል። ዘገባው አፍሪካና ቻይና በስፔስ ወይንም በጠፈር ምርምር ዙሪያ እያደረጉት ያለውን ትብብር የሚያስቃኝ ነው። የጠፈር ተመራማሪዎች በህዋው ላይ የሚመገቡት ምንድን ነው? ከስምንት የአፍሪካ አገሮች የተውጣጡ ወጣቶች በጠፈር ላይ ከሚገኙ ቻይናውያን ጠፈርተኞች ጋር በተደረገው ውይይት ላይ አንድ ኢትዮጵያዊ ወጣት ያነሳው ጥያቄ ነበር። ውይይቱ የተካሄደው በአፍሪካ ህብረት የቻይና ልዑክ ባዘጋጀው የቪዲዮ መድረክ ላይ ነው። ምንድን ነው የምትበሉት ለሚለው ጥያቄ ካይሹጁ ከተባሉት የቻይና የጠፈር ተመራማሪ የሰጡትን መልስ ሲቲጂን የተባለው የቻይና መንግስት የቴሌቪዥን ጣቢያ እንደሚከተለው አቅርቦታል። ምድር ላይ ያለው ቡድናችን ከአንድ ሺህ በላይ የተለያዩ የምግብ አይነቶችን አዘጋጅቷል። ተመልከቱ። ጣፋጭ የሆነ ሐምራዊ የሩዝ ገንፎ፣ የተቀቀለ ጣፋጭ በቆሎ፣ በቆሎ በርበሬ መረቅ፣ ተለውሶ የተከተፈ ስጋና እንዲሁም ሩዝ አለን። ዝግጅቱ የቤጂንግ የፕሮፓጋንዳ ጥረት መሆኑ እንዳለ ሆኖ አገሪቱ ለያዘችው ዓለም አቀፍ የጠፈር እሽቅድድም የአፍሪካ ሚና የሚረዳት ላይ የሰጠችውን ትኩረት የሚያመላክት ነው ሲሉ ባለሙያዎች ይናገራሉ። ተሜዲዮ ኦኒሰን የናይጄሪያ የጠፈር ሳይንቲስት ሲሆኑ ስፔስ ኢን አፍሪካ ወይም የጠፈር ጉዳይ በአፍሪካ የተሰኘው ድረገጽ ስራ አስኪያጅ ናቸው። እንደ ኤሮፓ አቆጣጠር በ2021 የአፍሪካ የጠፈር ኢኮኖሚ 1949 ቢሊዮን ዶላር ሲሆን በሚቀጥሉት አራት ዓመታት በ16 ከመቶ ያድጋል ተብሎ መገመቱን ለአሜሪካ ድምፅ ተናግረዋል። የአፍሪካ የጠፈር ኢንዱስትሪ በሚያስደንቅ ፍጥነት እያደገ ነው። ስለሆነም እንደ ቻይና፣ አውሮፓ ሩሲያና ዩናይትድ ስቴትስን የመሳሰሉ ሀገሮችና ክፍለ ዓለማት በኢንዱስትሪ ውስጥ ድርሻቸውን ለመያዝ ፉክክር ጀምረዋል። ምድር ላይ ያለው ቡድናችን ከአንድ ሺህ በላይ የተለያዩ የምግብ አይነቶችን አዘጋጅተዋል። ተመልከቱ። ጣፋጭ የሆነ ሐምራዊ የሩዝ ገንፎ፣ የተቀቀለ ጣፋጭ በቆሎ፣ በቁሎ በርበሬ መረቅ ተለውሶ የተከተፈ ስጋና እንዲሁም ሩዝ አለን። የአፍሪካ የጠፍር ኢንዱስትሪ በሚያስደንቅ ፍጥነት እያደገ ነው። ስለሆነም እንደ ቻይና አውሮፓ ሩሲያና ዩናይትድ ስቴትስን የመሳሰሉ ሀገሮችና ክፍለ ዓለማት በኢንዱስትሪ ውስጥ ድርሻቸውን ለመያዝ ፉክክር ጀምረዋል። እነዚህ ተሳታፊዎች ቻይናና የተቀሩት ሀገሮች አፍሪካን ለመርዳት ስለሚፈልጉ ብቻ የሚያደርጉት ነገር አይደለም። ይልቁንም በምላሹ የኢኮኖሚ የማህበራዊና የባህላዊ እሴት ካፒታልን ስለሚያገኙበት ነው። ይሁን እንጂ እስከ ዛሬ ድረስ የጠፈር ሳተላይት ያላቸው የአፍሪካ አገሮች 13 ብቻ ሲሆኑ ስድስቱ የተሰሩት በቻይና ነው። ቻይና የመጀመሪያውን የናይጄሪያን የጠፈር መገናኛ ሳተላይት ወደ ሕዋ የሰደደችው በ1999 ሲሆን ሁለተኛውንም ከአራት ዓመታት በኋላ ልካለች። የመጀመሪያውን የጠፈር መገናኛ ሳተላይት ለአልጄሪያ በ2009 ዓ ም ለኢትዮጵያና ለሱዳን ደግሞ በ2012 ዓ ም ትጥቃለች። ባለሙያዎች እንደሚሉት ቻይና ከአገሯ ውጪ ቤይዱ ለተሰኘው ሳተላይቷ ለመጀመሪያ ጊዜ የምድር ላይ መቀበያ ጣቢያ ያቋቋመችው በ2011 ቱኒዚያ ውስጥ መሆኑን ባለሙያዎች ይናገራሉ። ጠፈር በመላው አፍሪካ ከተወጠነው ከቻይናው የመቀነትና መንገድ መሠረተ ልማት ፕሮጀክት የበለጠ ውስብስብ ሊሆን ይችላል። ይሁን እንጂ ተንታኞች እነዚያ ፕሮጀክቶች ቻይና በአፍሪካ አገሮች የጠፈር ፕሮጀክቶች ፕሮግራም ላይ እንድትሳተፍ ሊያበረታቷት እንደሚችሉ ይናገራሉ። እነዚህ ተሳታፊዎች ቻይናና የተቀሩት ሀገሮች አፍሪካን ለመርዳት ስለሚፈልጉ ብቻ የሚያደርጉት ነገር አይደለም። ይልቁንም በምላሹ የኢኮኖሚ የማህበራዊና የባህላዊ እሴት ካፒታልን ስለሚያገኙበት ነው። ጁሊ ክሊንገር የቻይና አፍሪካ የጠፈር ግንኙነትን ያጠኑ ናቸው። በ2012 ዓ ም ባወጡት የምርምር ጽሁፋቸው ቻይና በአፍሪካ በርቀት መመልከት የሚችሉ የሳተላይት መረቦችን መዘርጋቷ ቤልት ኤንድ ሮድ መቀነትና መንገድ በተባለው ፕሮጀክቶቿ የተጣመሩ አጋር አገሮችን በማገናኘት ረገድ የሎጂስቲክ ድጋፍ በመስጠት እንደጠቀማት ጠቅሰዋል። ዩናይትድ ስቴትስ ውስጥ በደለዌር ዩኒቨርሲቲ መምህር የሆኑት ክሊንገር ለቪኦኤ እንደተናገሩት ፕሬዚደንት ዢ ጂንፒንግ ቤልት ኤንድ ሮድ የመቀነትና መንገድ የተሰኘውን የመሰረተ ልማት ፕሮጀክታቸውን ከጀመሩ ወዲህ የቻይና የጠፈር ፕሮግራም የበለጠ ዓለም አቀፋዊ ሆነዋል። የአፍሪካ አገሮች ከቻይና ጋር ያላቸው አጋርነትን በደስታ የሚቀበሉበት ምክንያት ቢኖራቸውም አገሮቹ ቅድሚያ ትኩረት የሚሰጧቸው የተለያዩ ጉዳዮች አሏቸው የሚሉት ክሊንገር ወታደራዊ ቴክኖሎጂ ወይም ሰዎች ወደ ውሃ የሚያደርጉት በረራ ቅድሚያ የሚሰጡት ነገር አይደለም። እነሱ የሚፈልጉት የመገናኛ ቴክኖሎጂዎችና የማህበራዊና የኢኮኖሚ እድገትን የሚያመጡ ነገሮችን ነው ይላሉ። በቻይናና አፍሪካ የጠፈር ትብብር ሌላው አስፈላጊ ገጽታ የአየር ንብረት ለውጥ፣ የአካባቢ ቁጥጥርና ከአደጋ አያያዝ ጋር የተገናኘ ነው። ክሊንገር ከተማሪዎቹ ጋር የሚደረገው የጠፈር ተመራማሪዎች ውይይት አፍሪካ ውስጥ ያሉ ወጣቶች የጠፈር ምርምር ፍላጎት እንዲያድርባቸው የሚያነሳሳ ሲሆን የጠፈር ምርምር ለአፍሪካ ቅንጦት ነው የሚለውንም ሐሳብ እንዲሞግቱ ያስችላቸዋል ብለዋል። አመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ማናቸውም አስተያየቶች ወይም ጥቆማዎች ቢኖራችሁ እኛን የምታገኙባቸውን አድራሻዎች በመቀጠል እናስታውቃችሁ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጭ የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ América do Sul